What it ሰላም ጤና ስጥልና የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና አቬ መሰናደው ጀምሯል ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሳችሁ ማለት እንወዳለን ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘናል የአውደ ዓመት ሙዚቃዎችም አሉ አብራችሁን ታመሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን በማቀናበር ነው አብራችሁ ኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊቷ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሀዘን ዳርጓል። ተቾችም መንግስት የአዲስ አበባ የኮሪደር ልማት ብሎ የጀመረውን የከተማ እድሳት እቅድ ህንጻዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰ ነው ይላሉ። የአጃንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝ የቆየ ካነጋገረቻቸው ነዋሪዎች ጋር አርጋ እንደ ተከታዩን ዘገባ አሰናድታለች። ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፤ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማዋ አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሐዘን ውስጥ ትገኛለች። ታሪካችንና ማንነታችንን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈርገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንፃዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ ዕድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባቅላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች፣ በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማ ኢምፓየር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምፅ አጋርቷል። በጣም በጣም በጣም ነው የሚረብሸው። በጣም ያደግሽበት፣ የተወለድሽበት አካባቢ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ያለች ከአንቴር ጋር ቆመች ብለታች ብታይ በጣም ነው ልጁ የሚያደርገው። በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም በጣም በሚያሳዘው ካ በጣም ነው የሚረብሸው። ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ እውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትጌት ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት ቢኖር አቶ ማረጋ ምን ይሰማውታል? ተብለው ተጠይቆ እርዳታ ተሰብስቦ ማህበራዊታችሁ ምንድን ነው ይህ አማራጮች አሉ ተብሎ፣ በፍላጎት የሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል፣ ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን ልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረት መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ። በግድ ኮወጣ ና ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናገር ይችል የለም ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር እያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። የሰላሳ አመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች አጃንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች፣ እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለስልጣናት ሰሚራ ተወልደ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። የአንድ ህጻን ልጅ እናት የሆነችውና በችኮላ በተፈጸመው እርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሐዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ በአንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ህንፃ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ፣ ይላል ሳሚ። የራሴ ሱቅ ነበረኝ አሁን ግን ምንም የለኝም የሚለው የአርባ ዓመቱ ጎልማሳ አሮጌ ሊሆን ይችላል ቆሻሻ ግን አይደለም፣ ለእኛ ቅርሳችን ነው ሲል ሐዘኑን ይገልጻል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ህንፃዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የሥነ ሕንፃና የከተማ ልማት ባለሙያ ናቸው። ረጅም ዕድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ሕይወት በጣም ጠንካራ ነው። እርስ በእርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በዕድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ወጣው የሚደርስላቸው ጎረቤት ይኖራቸዋል ከዛ በተጨማሪ እና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው አንዳንድ አሉ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያን አናደርገውም በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህን ማህበራዊ ትስስር መጠበቅና ሰዎችን ከአካባቢያቸው አለመንቀል ነበረ። በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፕያን አቆጣጠር በአስራዘጠኝ ሰላሳዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በሀያኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሐረሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓ ም በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሐረሬ፣ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያውሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የሥነ ሕንፃ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓያን አጣጠር ከ1920 ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛና ሱቆች ጎን ለጎን ሥራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለሥልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ሕብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የሥነ ሕንፃ ባለሙያው ፒትኔደር የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓ ም ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። የአሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ህንጻ እና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ። በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ነው ናቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅንም የሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች ግንባታዎች፣ ማንኛውም ነገሮች ሕግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ሕግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች የትኞቹ ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው። እንደ አውሮፓያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሀል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል በይካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባ እያሌው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ ዕድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባዋ፣ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት ሰላሳ ዓመታት ፒያሳ ላይ በንግድ ትተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንፃ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጦ ያልተሟላለት እራቁቱን የቆመ ህንፃ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምፅና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናስተዋውቃችሁ ስፖርት ፎር ቼንጅ የተባለ ለትርፍ ያልተቋቋመና በወጣቶችና በስፖርት ትስስር ላይ የሚሰራ ተቋም ነው። ወደ ዘገባ ፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመምላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱ ትስስርም እንዳገዛቸው ነው የምትናገረው ሰዎች እኛ ጋ እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምች በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይፈል የሚገርምች። እኛ ብዙ ስልጠና የሚመስለን ሆን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለ። ግን ደቨሎፕመንቱ ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፋርዘር ከኳሱ ጎን ያለውን ነገር ነው። ብዙም ነገር የሚያስተምሩሽ እና በጣም ብዙ ብዙ አናውቀው በእግር ኳሱ በጣም አሁን አንፈን ልንሄድኩ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋሽ ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድ ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያን ጊዜ ብዙ ኮቶች እኔ ብቻ ሳይሆን ብዙ ኮቶች አዋር ነሱን የሚያገኙት ከዛም በመነሳት ሲያገኙና አሁን ብዙ የምናስተምራቸው ልጆች አሉ። እንደሺ በተፈጥሮ ነትረል ያገኙት ሚስትሪ የሆኑት ነገር አለ አይደለም ተመርኩዘን ዘንድ የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራ ማን እንደ ማኔጅመንት ማን እናስተምራቸው ብሎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራች እና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሶሶዎች ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስር እና የህብረት መድረክ መፍጠር ወይም በእንግሊዝኛ ትንሽ ይታላል የኔትወርኪንግ ፓርትነርሽፕ ፕላትፎርም መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሀያሰራት አጀንዳ የመሰሉ እንደመሆኑ መጠን፣ ከዛ በመቀጠል የፕራይቬት ሴክተር የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርኮች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩን ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሰሪያ የሚጠቀሙ መንግስታዊ ተቋማት አሉ። እነሱን ሚዲያውን አድርገ በተለይ እነዚህ በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያው አላማችን። ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሪፊጂውን መርጅናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስትራል ካፓ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልምና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነት እና የመጨረሻው ፒላራችን መሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ ኢኳል ፔ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ ኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር ምንሰራቸው ስራዎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ያለ። ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢንስቲቱሽን ጋር ሰስተናል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሽፕ ፎር ደግሞስ እኛ ምትም ልኮ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰ ፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ በወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውንም ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ርመት ወደ ሀያ ነው እናንተ መሰለኝ ካልተሳሳትኩም እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር ሰልጣኞቹ ጋር ተስፋ ምናምን ትያለሽ እንደዚህ ሌላ ሰው መጫውን ትምህርት ሲሰጥ አ ያን ያሁን ሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው። በቃ የሰላምን አስፈላጊነት ነው ባጭሩ፣ ሰው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለ ህዝቦችን ሁኔታ ታውቂያለሽ። ብዙ ነገር የጨላለን ግን ሰዓት ላይ ነን። ሶሻል ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር። እና በቃ የሚሰማው ሶሻል ሚዲያው ምን ምን ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰአቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ፣ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች፣ እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎርችንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል። በተለይ ሰው ላይ ስትሰሪ አንደኛ ለውጡ ረጅም በተለይ አሁን ይሄ ምክንያቱም እያወራን ያለነው ስለ ባህሪ ለውጥ ነው። እያወራን ያለ ነው ስለ ህይወት ክህሎት ነው። እያወራን ያለ ነው የሚገት ይልቅ ትርፍ የምታገኝበት ነገሮች አሉ። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ፣ ቮለንተር ነው የማደርገው። አንድ ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረስ አንጻር ምን ፈልገዋል? ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻለንጅ ዓለም ላይ በጣም ትላልቅ ተቋማት አሉ ትላልቅ የዩኤን ተቋማት አሉ፣ የፕራይቨት ሴክተር አሉ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ል ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑ ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል፣ እና እሱ ላይ ቻሌንጅ አሉ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋኒዜሽኖች። ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸውና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉትም። የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ያህዱ ገብሩ፣ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደንገረመው ክርስቶስ፣ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። አንደኛ ቆሮንቶስ ራፍ 15 ቁጥር 20። you uh -huh. Tanesta, Mazin, Mudani, የምናከብራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዳዎች እዚህ ላይ ተጠናቀዋል። በዓሉን ለመታከብ ሁሉ በድጋሚ እንኳን ለብርሃነ ትንሣኤ አደረሳችሁ ማለት እንወዳለን። የደንገረመው መሰናዳውን በመምራት ኤልያስ አስማረ፣ ስርጭቱን በማቀራበር ጽዮን ግርማ፣ በዋና አዘጋጅነት አብረናችሁ አምሽትንን። በንጎ ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዳችን እንጠብቃችኋለን። ሰላም ጠናስጥልን ደናደሩ